ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 2 2011 ዓ ም ዝግጅታችን ጀመረ። በራያ ጉዳይ ዝግጅት ይዘናል። ውክልና ተሰጥቷቸው ለፌዴሬሽን ምክር ቤትም ለክልሉ ለትግራይ ክልል ምክር ቤትም አስገብተናል። ይሄ ውክልና ይዘን ነው ከህዝቡ ሀሳት ህዝብ አምስት ፐርሰንቱ የአጠቃላይ ህዝቡ አምስት ፐርሰንት ውክልና ይዘን ነው። የራያ ማንነት ጥያቄዎች አስመላሽ ኮሚቴ ሰብሳቢ መሆናቸውን የገለጹ አቶ አገዘው ዳሩ ናቸው። ዶክተር ደብረጤን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቀዋል። በማንነቱ የሚያቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በታላልቅ መድረኮችን እንደዚህ ቀርቦ አያውቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው እንደዚህ ነው፣ እንደዚህ ነው እያሉ የሚጠይቋል። የህወሀት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ናቸው የሰማችኋቸው። ዝግጅት ይዘናል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በአውሮፓውያኑ የቀን ስሌት መሠረት የፊታችን የካቲት 28 ሊካሄድ ለታቀደው የሁለተኛ ዙር ንግግር ዝግጅቱ በትላንትና ዕለት በፒዮንግያንግ መጠናቀቁን የተሳካ እንደነበርም የዩናይት ስቴትሱ ልዩ መልእክተኛ ስቴፈን ቢዮጉን ተናገሩ። ንግግሩ የሚካሄድበትን ስፍራ አናውቅም። ይሁን እንጂ ከሰሜን ኮሪያ ጋር በመነጋገር ወይም በመደራደር ላይ ነን። እስካሁንም ንግግራችን ውጤታማ ነው ያሉት ልዩ መልእክተኛ ቢወጉን ዛሬ ቅዳሜ ከሰሜን ኮሪያ የውጭ ጉዳይ ሚኒስትር ካንግ ሀይዋንግ ዋ ጋር በተገናኙበት ወቅት በሰጡት ጋዜጣዊ መግለጫ ነው። በዩናይት ስቴትስ የሚገኝ አንድ ታዋቂ ዓለም አቀፍ ዩኒቨርሲቲ ከግዙፉ የቻይናው የቴሌኮሚኒኬሽን ኩባንያ ዌዋ ቴክኖሎጂስ ጋር የሚያካሄደውን የጥናትና ምርምር ስራ አቋረጠ። የካሊፎርኒያ ዩኒቨርሲቲ በርክሌ ከኩባንያው ጋር ያካሄደ የነበረውን የጥናትና የምርምር ስራ በአውሮፓውያን የቀን ቆጠራ ስሌት መሠረት ካለፈው ጥር 30 2019 አንስተው ያቋርጠው የዩናይት ስቴትስ የፍትህ ሚኒስቴር ከዩኒቨርሲቲ ውሳኔ ጥቂት ቀናት አስቀድሞ በኩባንያውና በአጋሮቹ ላይ ያቀረበውን ባለ አስራ ሶስት ዝርዝር ወንጀሎች ተከትሎ መሆኑን አመልክቷል። ወይዋ ከተከሰሰባቸው ወንጀሎች ውስጥም የንግድ ሚስጥሮች ስርቆት፣ የህግ ሂደትን ማስተጓጎል፣ ዓለም አቀፍ ማዕቀቦችን መተላለፍና ማጭበርበር የሚሉት ይገኙባቸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የታይላንዱ ንጉስ ታላቅ እህታቸው አገሪቱን በጠቅላይ ሚኒስትርነት ለመምራት እጩ የሚሆኑበትን እቅድ አፈረሱ። የታዩ ራክሳ ቻርት ፓርቲ ትላንት ይፋ እንዳደረገው የ67 ዓመቷ ልዕልት ቶቦ ራታና እንደ አውሮፓውያን የዘመን አቆጣጠር የፊታችን መጋቢት 24 በሚካሄደው ምርጫ ፓርቲውን ወክለው እጩ ይሆናሉ ብሎ ነበር። ይሁን እንጂ ታናሽ እህታቸው ታናሽ ወንድማቸው ንጉሱ እህታቸው ፈጽሞ ተገቢ ባልሆነ መንገድ ነው የቀረቡት ሲሉ ብዙም ሳይዘገይ ባወጡት መግለጫ የልዕልቷ እጩነት ውድቅ ሊሆን ችሏል። የጉርጉራ ጎሳ ተወላጆች ሀምሳ አራተኛውን አዲስ ኡጋዝ ሰየሙ። በድሬዳዋ ስቴዲየም በተካሄደው በዓለ ሹመት ላይ የሶማሌ ክልል አመራሮች በክልሉ ያሉና የጎረቤት ሶማሊላንድ የጅቡቲና ኬንያ ኡጋዞች፣ ሱልጣኖች፣ ጋራዶች እንዲሁም የኦሮሞ አባገዳ ተጋባዥ የነበሩ ሲሆን ከ10 እስከ 15ሺህ የሚደርስ የጎሳው ተወላጅም በዓሉን ታድሟል። ይላል ከድሬዳዋ የደረሰን ዘገባ ከሰሜን አሜሪካ፣ አውስትራሊያና ቻይና ለበዓሉ ሲሉ የመጡ የጎሳው ተወላጆች መሆናቸውንም ጠቅሷል። በጎሳው የተከፋፈለ ባህላዊ አስተዳደርን በሚከተሉት ሶማሌዎች ዘንድ ኡጋዝ ከፍተኛው ተጽዕኖ ፈጣሪ ሹመት ነው። የድሬዳዋ አስተዳደር ከንቲባ ኢብራሂም ዑስማንና የከተማይቱ ምክትል ከንቲባ አብደላ አህመድ የእንኳን ደህና መጣችሁና እንኳን ደስ ያላችሁ ንግግር ማሰማታቸውንም ዘጋቢያችን ጠቅሷል። ሃምሳ አራተኛው የጉርጉራ ኡጋዝ ዚያድ ዳውድ ኡመር በተለይ ለአሜሪካ ድምፅ በሰጡ ቃል ለአገሪቱ ሰላም ቅድሚያ ሰጥተው እንደሚሰሩ ተናግረዋል። የጎሳውን ተወላጆችም ለእንኳን ደስ አላችሁ መልእክት አስተላልፈዋል። በተያያዘ ዜና በድሬዳዋ አስተዳደር ተነስቶ በነበረው ተቃውሞ በቁጥጥር ስር ውለው የነበሩ 132 ተጨማሪ ተጠርጣሪዎች ክሳቸው ተቋርጦ ዛሬ ተለቀዋል። ትናንትናና ከትላንት ወዲያ 54 እንዲሁም ሰላሳ ሁለት ቀደም ሲል በአጠቃላይ ሰማኒያ ስድስት ተጠርጣሪዎች ክሳቸው ተቋርጦ የተለቀቁ ሲሆን ይህም በነጻ የተለቀቁትን ቁጥር ሁለት መቶ አስራ ስምንት አድርሶታል። ታዳጊዎችን ጨምሮ በዋስ የተለቀቁ ሌሎች ሀያ ተጠርጣሪዎችም መኖራቸውን ከስፍራው የደረሰን መረጃ አመልክተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ በ25 ሜትር ባንድ በ1240 ኪሎ በ31 ሜትር ባንድ በ9485 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 2 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አዋጅ እንዲሁም በአማራና በትግራይ ክልሎች መካከል ከድንበር ጋር ተያይዘው የተነሱትና እያነጋገሩ ያሉ ሕግ ነክ ጭብጦች ሕገ መንግስት የብሔር ብሔረሰቦችና ሕዝቦች የተለካ አክዳ የሚፈልግ ነው የሚያስቀምጠው። ስለዚህ ሕገ መንግስቱ የበላይነት የሚያስከብር አካልም ፍርድ ቤቶች ሳይሆኑ የፌዴሬሽን ምክር ቤቱ የሆነበት ምክንያት የሚተረጉመው የበላይነት የሚያስጠብቀውም የነዚህ ተወካይ የሆነው የብሔር ብሔረሰቦችና ህዝቦች ወታ የሆኑ የሴቶች ምክር ቤት የሚል አንድም ታስቀምጧል። በትግራይና በአማራ ክፍል ብቻ ሳይሆን በሌሎችን አጎራባች ክልሎች መካከል ይህ ጥያቄ ሆኖ እስከመጣ ድረስ ይህን መሰል ጥያቄ አመፅ ሁኔታ ለመመለስ ሊያግዝ የሚችል እርምጃ ወስ ሰርኩ ነው የሚለው የፌዴራል መንግስቱ። የቀደሙት አቶ የማነካሳ በመቀሌ ዩኒቨርሲቲ የህግ መምህር ሲሆኑ እርሳቸውን ተከትሎ የሰማችኋቸው አቶ በላይ አድማሱ በባሕር ዳር ዩኒቨርሲቲ የሕግ መምህር ናቸው። ይከራከራሉ። አሁን ወደ መጀመሪያው ዝግጅት እናልፋለን። በራያ ጉዳይ የተነሳ ንግግር የራያ ማንነት ጥያቄዎች አስመላሽ ኮሚቴ ነን ያሉ የራያ ሕዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም በሚል በክልሉ መንግሥትና በክልሉ ገዢ ፓርቲ ሕወሀት የሚገለጸው ሐሰት ነው ብለዋል። የሕወሀት ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ የራያ ሕዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ሲሉ ሰሞኑን መግለጻቸው ይታወሳል። የሕዝብ ፊርማ ያሰባሰብን ኮሚቴ አስተባባሪዎች ነን ያሉ ሁለት እንግዶች ሲዮን ግርማ ይዛለች። ወደ ዝግጅቱ እንለፍ። ባሳለፍነው ረቡዕ ጥር 29 2011 ዓ ም ምሽት ዝግጅታችን አንድ ፕሮግራም አቅርበን ነበር። የህወሀት ከፍተኛ አመራር አባልና ቀድሞ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስተር ዴታ የነበሩት አቶ ዛዲግ አብርሃ ድርጅቱን በፈቃዳቸው መልቀቃቸውን ጠቅሰው ለህወሀት ደብዳቤ ማስገባታቸውን የሚገልጽ አቶ ዛዲግ ፓርቲያቸውን ለመልቀቅ ሁለት ምክንያት እንዳላቸው ጠቅሰው ነበር። አንደኛው መጣሁበት ባሉት የራያ ህዝብ ላይ እየደረሰ ነው ያሉት በደል ነው። ለዚህ ለአቶ ዛዲቅ ጥያቄ ምላሽ እንዲሰጡ ነው የተጠየቁት የህወት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በበኩላቸው የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ሲሉ ምላሽ ሰጥተው ነበር። በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን የልማት ችግር አለብን ብሎ ይነሳል። ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከ ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት የመልካም አሰራርና የልማት ጥያቄ አለ። በራያ የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሂደናል። ዶክተር ደብረጤን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ ማቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በታላልቅ መድረኮችን እንደዚህ ቀርቦ አያውቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሂደው የራያ ማንነት ሌላ ነው እንደዚህ ነው እንደዚህ ነው እንደያሉ የሚጠይቋል። ወደኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም የለም። ይህ የአቶ አሰፋ ምላሽ ተገቢ አይደለም፣ ጥያቄያችንን ህጋዊ መንገድ ተከትለን አቅርበናል። እንደውም የራያን የማንነት ጥያቄ በማንሳታቸው ብቻ ሰዎች በደል የተፈጸመባቸው ነው ያሉና የራያ ማንነት ጥያቄዎች አስመላሽ ኮሚቴ አመራር መሆናቸውን የገለጹ ሰዎች እኛም ሀሳባችንን እናስረዳ ብለዋል። ራሳቸውን ያስተዋውቃሉ። እሺ። እኔ አገዘው እባላለሁ። አገዘው ወዳሩ የራያ የማንነት አስመላሽ ኮሚቴ ሰብሳቢ ነ ጌታቸው ደሳላ እባላለሁ። የራያ የማንነት ጥያቄ ኮሚቴ ጸሐፊ ነኝ። እሺ። እንግዲህ የራያ የማንነት ጥያቄ ኮሚቴ የሚባል እንዳለም እየነገራችሁን ነው። እና የት ነው የተቋቋመው ይሄ ኮሚቴ? ማን ነው ያቋቋመው? ኮሚቴ ሆኖ እንዲቋቋምስ ማን ነው ስልጣን የሰጠው? ከአሁን በፊት እንደሚታወቀው የራያ ማህበረሰብ የራያ ሕዝብ በትግራይ ክልል በሶስት ወረዳዎች ራያ አላማጣ ወረዳ፣ ወፍላ ወረዳ፣ አሁን ራያ አዘቦ ወረዳ ተብሎ በሚጠራው ደግሞ ጨርጨር ወረዳና መሆን ወረዳ በትግራይ ክልል ካ የሚኖረው የራያ ክፍል ላይ ነው ይሄ እየተጠየቀ ያለው ድሮ በአስራ ዘጠኝ ሰማንያ አራት ዓመተ ምህረት ሽሽሱ ገና ከመጽደቁ በፊት የ የትግራይ ህዝብ ነፃ አውጪ ግንባር በአስራቀኝ ክፍል ስምንት ባወጣው ማኒፌስቶ መሰረት ትግራይን አካሏታል። ትግራይ በደቡብ በኩል ራያ እንደሆነ ድንበሩ በምዕራብ በኩል ወልቃይት እንደሚያካትት በምስራቅ በኩል ብቻ በሰሜን በኩልም ያካትታል። በምስራቅ በኩል ብቻ አፋር ጋር ያለው ድንበር ብቻ ሳያካትት ይቀርን ይባል። ያኔ አስራ ዘጠኝ ስልሳ ስምንት በወጣው ማኒፌስቶ መሰረት ነው። በአስራ ዘጠኝ ሰማኒያ አራት ህገ መንግስቱ ከመጽበቁ ከመውጣቱ በፊት የትግራይ ተብሎ የተከለለው እና የአካባቢ ህብረተሰቡ ማንነቱ ሳይጠየቅ ፈቃዱ ሳይጠየቅ ስነ ልቦናው ታሪኩ፣ ባህሉ እና ፍላጎቱ ሳይጠየቅ ነው ወደ ትግራይ ክልል እንዲካለል የተደረገው። ከዛ ጊዜ ጀምሮ ከአስራ ዘጠኝ ሰማንያ አራት አመተ ምህረት ጀምሮ አስራ ዘጠኝ ሰማንያ አራት መጨረሻ ይሄ አዋጅ ሰባት አስራ ዘጠኝ ሰማንያ አራት በሚባለው አዋጅ ያ አዋጅ ራሱ በአስራ ዘጠኝ ስልሳ ስድስት አመተ ምህረት የነበረውን የክፍለ ሀገር አከላለ አድርጎ ይካላል ነው የሚለው። አስራ ዘጠኝ ስልሳ ስድስት እነዚህ አካባቢዎች የትግራይ አካል ሆኖ የነበሩ አድሉ በዚህ ትክክል እንደ ባልሆነ መንገድ የኅብረተሰብን ፍላጎትን፣ ታሪክን ስነበት ያላደረገ አቀላለል ተካለል በማለት ከአስራ ዘጠኝ ሰማንያ አምስት መጀመሪያ ወራት ጀምሮ ህዝቡ በከፍተኛ ሁኔታ ሲንቀሳቀስ ነበረ። በዚህ አንካልልም በማለት አቶ አገዘው እያነሱት ያለው ጉዳይ በጣም ወደኋላ ሄደው የሚጠቅሱት አመተ ምህረትም ሩቅ ነው እኔ ያነሳሁት ጥያቄ እናንተ ሁለታችሁን ማን ነው ኮሚቴ አድርጎ የመረጣችሁ በምን ስልጣን ነው የተመረጣችሁት የሚል ነው ወደዚያው ልመጣ ነበረ ኦኬ ወደዚህ ላቅረበውን እኛ ይሄ ህዝብ የማንነት ጥያቄ እየጠየቀ የመጣ እና የነበረ ለመሆኑ የዛ አካባቢ ተወላጆች ምሁራን ደግሞ በዚህ ያሉበት ተቋም እየዩኒቨርሲቲ ስለዛ ባህል፣ ስለታሪኩ፣ ስለማንነቱ እየጻፉ ዶክመንት እያደረጉ የነበሩ ለመሆኑ ጊዜው ሲደርስ ግን የራያ አካባቢ ምሁራን ተወላጆች ተሰባስበው ጊዜያዊ ኮሚቴ አዋቅረው፣ ያ ጊዜያዊ ኮሚቴ ደግሞ አዲስ አበባ ነው የተቋቋመው። ያ ጊዜያዊ ኮሚቴ በአሁን ለማንነት ይልቅል የሚጠየቅባቸው ሶስት ወረዳዎች ራያን ለማጣ፣ ራያ አዘቦ እና ወፍላ በሶስት ወረዳዎች ወደ ሀያ ሰባት የሚጠጋ የማንነት ድጋፍ ፒቲሽን አሰባስበው ውክልና ተሰጥቷቸው ለፌዴሬሽን ምክር ቤትም ለክልሉ ለትግራይ ክልል ምክር ቤትም አስገብተናል ይሄ ውክልና ይዘን ነው ከህዝቡ የሀያ ሰባት ሺህ ህዝብ አምስት ፐርሰንቱ ያጠቃላይ ህዝቡ አምስት ፐርሰንት ውክልና ይዘን ነው የማንነት ጥያቄያቸውን እያራመድ ያለ። በጣም አመሰግናለሁኝ አቶ አገዘው። እስቲ አቶ ጌታቸውን መስመር ላይ ስላሉ ለሳቸውም ጥያቄ ላንሳ እና አሁን አቶ አገዘው እንደ ጠቀሱት ከሀያ ሰባት ሺህ በላይ ፊርማ ተሰባስቦ የማንነት ጥያቄ ማንሳታችሁን ለትግራይ ክልል ምክር ቤት መላካችሁን ነው። ነገር ግን እኛ የህወሓት ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋን ጠይቀናቸው ነበረ። እሳቸውም ከዚህ ቀደምም የትግራይ ክልል የኮሚኒኬሽን ኃላፊውም ተጠይቀው በዚህ ጉዳይ ራያ የማንነት ጥያቄ ያነሳ የለም፣ በራያ የአስተዳደር ችግር እንዳለ እናምናለን፣ እንቀበላለን። ነገር ግን የማንነት ጥያቄ አልተነሳም ብለውናል እና እናንተ የምታነሱት ሀሳብ ደግሞ ከዚህ ጋር ይጋጫል። በጣም አመሰግናለሁ። ዚሆን ምንድን ነው የማንነት ጥያቄው አገዘቡ አስቀመጠው መልኩ ተነስቷል። አዲስ አበባና አካባቢ ያለን የአካባቢው ተወላጅ ተማሪዎች እና የአካባቢ ነዋሪዎች ሆነን ኮሚቴ አቋቁመን ድምፅ ሰብስበን ለፌዴሬሽን ምክር ቤት በግልባጭ ሁኖ ህጉ በሚያዘው መሰረት የፌዴሬሽን ምክር ቤቱ አዋጅ በሚያዘው መሰረት ለክልሉ ምክር ቤትም ቀርቧል። እንግዲህ ክህደት ከሆነ ምንም ማድረግ አንችልም። በሚዲያም ከአሁን በፊት ተገልጾ እኛም በሚዲያ መልስ ሰጥተናል። በዋልታ ቴሌቪዥን አጠቃላይ ሂደቱንና ና ያቀረብን መሆናችንን ገልጸናል። ከዚህም ባሻገር በተለይ ደግሞ ለውጥን ተከትሎ ህዝቡም ኢትዮጵያ ውስጥ የለውጥ ሁኔታ ለመደገፍ ና በተለይም ደግሞ ጠቅላይ ሚኒስትሩ የሰጡትን ተስፋ ና ያሳዩትንም ለውጥ ለመደገፍ ሰላማዊ ሰልፍ ተደርጎ የማነት ጥያቄውንም ህዝቡ ጠይቆ ከአስራ ሶስት ሰው በላይ ሞቷል እና እንግዲህ ምን ቢደረግ እንደሆነ እነሱ የሚያምኑት በጣም አስቸጋሪ ነው። ዋጃና አካባቢዋ አሁን ሙሉ በሙሉ ነፃ አላማጣም ህዝቡ በነቂስ ወጥቶ በልዩ ኃይል እየተጠበቀ ነው ያለው መሆንም ጨርጫቱም ኮረምም እንደዛ ነው እና ስለዚህ ይሄኛው ሁሉም ባለስልጣናት በሚባል ደረጃ ጥያቄው እንዳለ ያውቃሉ። ሰባት ትግራይ ክልል ላይ የሚንቀሳቀሱ በተቃዋሚ ደረጃም ቢሆን የሚንቀሳቀሱ ፓርቲዎች ምስክርነት እየሰጡ ያለ ሁኔታ እውነታውን መጋፈጥ አስፈላጊ እንደሆነ ምስክርነት እየሰጡ ያለበት ሁኔታ ነው ያለው ና ለፌዴሬሽን ምክር ቤትም ለክልሉ ምክር ቤትም ያስገባልበትን ኮፒ ያስቀርተን ነው የያዝነው። ስለዚህ ጥያቄውን መደፋፈኑ ተገቢ ነው ብዬ አላምንም። አመሰግናለሁ። አቶ ጌታቸው አቶ አገዘው ደግሜ አሁንም የአቶ ነጋ ሰፋን ምላሽ አነሳለሁ። ምክንያቱም አቶ ነጋን በቅርቡ ነበር የጠየቅናቸው። አቶ ጌታቸው ሲጠቅሱልኝ አዲስ አበባ ያለን የአካባቢው ተወላጆች ነው ያሉት እሳቸውም ቦታው ላይ አካባቢው ላይ ትግራይ ክልል ምክትል ርዕሰ መስተዳድር በዶክተር ደብረጽዮን ጭምር የታገዘ ውይይት አድርገናል። ከህዝቡ ጋር ውይይት አድርገናል። በተደጋጋሚ ህብረተሰቡን አነጋግረናል። ህዝቡን አነጋግረናል። ህዝቡ የሚያነሳው የልማት ጥያቄ ነው፣ የማንነት ጥያቄ አያነሳም። ነገር ግን ራቅ ካለ አካባቢ የተለያየ ዓላማ ያላቸው ሰዎች ይህንን ሀሳብ የሚያራምዱት የሚል ምላሽ ነው የሰጡትና እናንተም እንደጠቀሳችሁልኝ እንግዲህ በእርግጥ አቶ አገዘው የት እንዳሉ አላውቅም አቶ ጌታቸው ግን አዲስ አበባ ነኝ ብለዋል። ስለዚህ እናንተ ከሩቅ ሆናችሁ ከሆነ ለዛ ሆናችሁ ካልሆነ አቶ ነጋ ያሉት ትክክለኛነት አያመዝንም። እኔም አዲስ አበባ ነው የምንው እኛ አሁን እንደተባለ አካባቢ ያሉ ሰዎች የመልካም አስተዳደር፣ የልማት እና ተዛማጅ ልስ ባለ ደረጃ ሊታዩ የሚችሉ ፖለቲካዊ ጉዳዮች ቢሆኑ ኑሮ ምናልባትም በዛው አካባቢ ህብረተሰብ ሊገለጹ የሚችሉ ነገሮች ተብሎ ሊታሰብ ይችላል። እኛም በያለንበት አካባቢም ቢሆን ሆነን የማንነት ጉዳይ ስለሆነ አሁን የተጀመረ ጅምር አይደለም። ገና ሀይስኩል እያለን የጀመርነው ላለፉት ሀያ አመታት ስንጽፍበት ስንከራከርበት ስናነቃበት የነበረ ጉዳይ ስለነበረ አዲስ አበባ እና በአካባቢዋ ያሉት የራያ ልጆች ስብሰባ ተደርጎ እና አሁን ምቹ ሁኔታ እየተፈጠረ በመሆኑ ኮሚቴ አዋቀን አሁን እየተባለ ባለው መንገድ ፕሮሰስ አድርገን እዛው በቦታው ተገኝተን ሁሉም ወረዳዎች ላይ ዞረን ወፍላ ወረዳ፣ ራያናመጣ ወረዳ፣ ራያ አዘብ ወረዳ፣ ጭርጭርና መሆኑ ሀያ ሰባት ሺህ ሕዝብ ስንሰበስብ የአላማጣ የፖሊስ ኃይል ሶስት ጊዜ አራት ጊዜ የኛ የኮሚቴ አባላትና የእኛ ወጣቶች በየገጠሩ እየሄዱ ሲሰበስቡ መረጃ ሲሰበስቡ እየታሰሩ እየተፈቱ በዋስ እየታሰሩ እየተፈቱ ማንነታችን ስለሆኑ የምንጠይቀው የፈለገው አይነት ነገር ብታደርጉንም፣ አሁንም ይህንን ቅጽ ከማስሞላት ወደኋላ አንልም። በየቤተ ክርስቲያኑ፣ በየመስጊዱ፣ በየህብረተሰቡ በሚሰበስብባቸው አካባቢዎች ሁሉ ፖሊስ እያያቸው የመስተዳደር አካላት እያዩዋቸው ነው። ይሄ የማንነት ምክር ቤት የገባው ቅጽ የተሞላው እነሱ በአይናቸው እያዩ አንዳንዴም የተሞላውን ቅጽ እየቀደዱ አርባ ሺህ ነበር ያስሞላ ነው እና ከቅድ በላይ ለመሄ ተብሎ እኛ ሀያ ሰባት ሺህ በእጃችን የገባው ከአስራ ሶስት ሺህ በላይ የተሞላ ቅጽ ከሁለት ወጣቶች እና በየቅጠሩ ተመጥነው ቅጽ ሲሞሉ ከነበሩ ሰዎች ሁሉ እየቀበሉ እየቀር አስቀርተውብን ነው ይሄ እንግዲህ ምንም ማድረግ አይቻልም። አሁን ተቴሌክስ መሰረቱ ይሄንን ያምናል ብለን አና ይሄ ትክክለኛ የህዝብ ጥያቄ መሆኑን ስለሚገ- አሁን ወሰንና የማንነት የተቋቋሙ ወሰንና የማንነት ጉዳዮች ኮሚሽን እንዲሆን ሄዶ መሬ ሄዶ ካጠና በኋላ ምላሹ ምን ሊሆን እንደሚችል ስለተገነዘቡ በሀይል ተረግቶ ታፍኖ የተያዘ ማህበረሰብ እንዳለ ስለሚገነዙ እንጂ ያዲግራት ሰው ወይ ያድዋ ሰው የማንነት ጥያቄ ያለኝ ብሎ እየተንቀሳቀሰ ነው ቢባል ኢፒኤልኤፍ ኑና ኦቨርናይት ኑና በጣታችሁ ማረጋገጥ ትችላላችሁ ነበር ሊል ሚች ነው። ይሄ ግን ራያ ላይ እንደዚህ አይነት የታፈነ የተረገጠ ማህበረሰብ እንዳለ ስለሚገነዘብ ይሄ ኃይል ሄዶ ሲያጣራ እውነታው ሌላ እንደሆነ ስለሚ ስለሚገነዘብ እና እሱ ከሚያስበው በተቃራኒ ዎች ሊሰ እንደሚችሉ ስለሚገነዘቡ ነው ለማፈን ሙከራ እያደረጉ ያሉት አሁን ከአንድ ሺ ዘጠኝ መቶ በላይ የማንነት ጥያቄ በመጠየቃቸው ምክንያት በየ እስር ቤቶች የታሰሩ አሉ። ባጫው የታሰሩ አዲሁ የታሰሩ ኮይሃ የታሰሩ ተምቤን የታሰሩ አራት አሁን ኢትዮጵያ ውስጥ ሲደረጉ የነበሩ ሙከራና ግፎች እየተፈጸመባቸው አራት እስር ቤቶች ላይ የታሰሩ አዛውንቶች እና ወጣቶች አሉ። አሁን ከአራት መቶ በላይ ቆቦ ከተማ ውስጥ ካምፕ ላይ ተጠልለው በአማራ ክልል የአደጋ መከላከልና ዝግጁነት ምግብ ዋስትና ጽህፈት ቤት ተሰራቤ በማንነት ምክንያት ተባረው ቆቦ ላይ የከተሙ ወጣቶችና አዛውንቶች አሉ። የማንነት ጥያቄ በመጠየቃቸው ብቻ በየገጠሩ ትምህርታቸውን አቋርጠው ከስራ ገበታቸው ተፈናቅለው በየገጠሩ ተደብቀው ያሉ ብዙ ሰዎች አሉ። የማንነት ጥያቄ ስለጠየቁ ይሄ ፋክት ነው። ቅድም ቻቸው እንደገለጸው አስራ ሶስት ሰዎች ሞተዋል። ከሁለት መቶ ሀያ በላይ ተጠቅተው አካላቸው ጎደሉ ሰዎች አሉ። እና ይሄ ሁሉ ሁኔታ ለምን ተብሎ ተደረገ? ይሄ ሁሉ መስዋዕትነት ለማን ተብሎ ተከፈለ? ለማንነት ካልሆነ በስተቀር እንደገና ደ ይህንን ሀያ ሰባት ሺህ ስናስገብ ፖስታ ቤት ሄደን አሁንም ለመድረሱ ማረጋገጫ ተቀብለን እኛ የላክ ነው። የሀያ ሰባት ሺህ ህዝብ አሰባ ወስደን የላክ ነው የትግራ ክሬስ ለመድረሱ ማረጋገጫ አለን። የላክንበትንም የደረሰበትንም ማረጋገጫ ጃቄ ይዘናል። እና እነሱ የማንነት ጥያቄ የለም የሚሉት እዛ ሆነው ነው በተግባር ወረዳ ሌቭል ላይ ያሉ ሰዎች፣ ዞን ሌቭል ላይ ያሉ ሰዎች አጠቃላይ ይህ ህዝብ ከእጃችን አምልጦ ሄዷል። ከዚህ በኋላ አላስፈላጊ እልቂትና አላስፈላጊ መስዋዕትነት መከፋፈል ካልሆነ በስተቀር ከከፍተኛ ተስፋ መቁረጥ ላይ እንዳሉ ደግሞ እኛ በእርግጠኝነት የምናገር እና ይሄ እንግዲህ የፖለቲካ ነገር ሆኖ እየታዱ ነው። ግለሰቡ ማለት ነው። አቶ ጌታቸው እንግዲህ አቶ አገዘው በስፋት ተናግረዋል። እርሶም አለ ጥያቄው ብለው አብራርተዋል። ግን በአንጻሩ ደግሞ በአማራ ክልል ስር መሆን አለብን የሚሉ እንዳሉ ሁሉ በትግራይ ክልል ስር መሆናቸውን ተቀብለው የሚኖሩ ደግሞ አሉ። ለምሳሌ በውጭ ሀገር ማህበር ያላቸው አካባቢያቸውን የሚረዱ እንዳሉ መረጃ አለኝ እና ማንነት ጥያቄ ሲባል የነዛንስ ህዝብ መብት የነዛንስ ህዝብ ፍላጎት ያገናዘበ ነው። ወደ አማራ ክልል ይሁን ስትሉ፣ የሌላኛውስ ህዝብ ፍላጎት በሙሉ በዛ አካባቢ የሚኖረው ወደ አማራ ክልል መጠቃለል የሚፈልግ ብቻ ነው። ዋናው መሰረታዊ ጉዳይ ማንሳት ያለብን የራያ ህዝብ እራሱ የቻለ ባህል ያለው ነው። የራሱ የሆነ ታሪክ ያለውና የራሱ የሆነ ስነልቦና ያለው የራሱ ደግሞ የነጻነት ተጋድሎ ታሪክ ያለው ህዝብ ነው። የራያ ህዝብ ቁሳዊና መንፈሳዊ የሆኑ የታሪክ እሴቶቹ ከሁለቱም ቢሆን የተለዩ ናቸው። ምንም እንኳን ኮምፕሌትሊ እንደ ህዝብ በተለይም ደግሞ ያለበት አካባቢ ጂኦፖለቲክሱ ወይም መልክዓ ምድራዊ አቀማመጡ ከሌሎች አጎራባች ህዝቦች ጋር የሚያስተሳስረው መሆኑ እንደተጠበቀ ሆኖ የራያ ከየጁ ጋር ከላስታ ጋር ከዋጋ እና ከወጀራት እና ከቦራስለዋ ህዝብ ጋር ከአፋር ጋም ጭምር እየተገናኘ የተወሰነ የባህል መወራረቱ እንዳለ ሆኖ ግንድ የሆነ ግን የራያ ባህል አለ። ስለዚህ እኛ እያወራን ያለነው ዋናው ስለሆነው ስለራያ ባህል ስለ ግንድ ስለሆነው ስለራያ ባህል ነው። የራያ አለባበሱ የጸጉር ፍሬቱ አጠቃላይ የሐዘንና የደስታ መግለጫዎቹ ከነዚህ ከአጎራባቾቹ በተወሰነ መልኩ መመሳሰሉ እንዳለ ሆኖ ዋናው ግን ራሱን የቻለ ግንድ ባህል አለ። ስለዚህ የእኛ ጥያቄ ስለዚህ ስለ ዋናው ባህል ነው እና በአብዛኛው የራያ ህዝብ ቅድም እንደጠቀስኩት ከየጁ ጋር ከላስታ ጋር ከዋጋርን የተገናኘ በመሆኑ ከቦራስሎዋና ከትግራይ በኩል ባለው ማለት ነው። ከወጀራስ ጋና ከአፋር ጋር የመገናኘት እንደተጠበቀ ሆኖ፣ በአብዛኛው ግን ባህሉ እንደ ባህል ከወሎ ህዝብ ጋር በጥብቅ የተሳሰረ ነው። ስለዚህ የእኛ የኮሚቴው በአብላጫ ድምፅ የያዝነው ምንድን ነው? ከእነዚህ መሰረታዊ ከሆኑ ምክንያቶች አንጻር ከቋንቋም አጠቃላይ፣ ከባህልም ከታሪክም አንጻር ከወሎ ጋር ቢሆን በተለይም ደግሞ በአማራ ክልል ያለው የራያ ክፍል ራያ ቆቦ በአማራ ክልል ሆኖ በተሻለ ሰላምና በተሻለ ልማት ያለም ህዝብ ነው። ቋንቋውንም ይናገራል፣ በቋንቋው ይዳኛል፣ በልጆቹ ይተዳደራል። ስለዚህ ያኛው ነው ወደዚህ ሊመጣ የሚችለው በአሁኑ ሰዓት ከሀያ ሶስት በላይ ትምህርት ቤቶች በአፈርሳ ቋንቋቸው ትምህርት የማይሰጥ በመሆኑ ተዘግተዋል። ይሄ እንግዲህ ዓለም አቀፍ የሆነ ወንጀል መሆኑ ነው እና እነዚህን ሁሉ ግምት ውስጥ አስገብተን ነው እንጂ ራያ ውስጥ እንግዲህ አማራም ትግራዋዊም ሊኖር ይችላል፣ አፋርም ኦሮሞም ሊኖር ይችላል እና ዋናው ግንኛ ግንድ የሆነው ባህልና ግንድ የሆነው ማህበረሰብ የትኛው ቢሆን ይሻላል ከሚለው አንጻር ነው። የወሰን ነው የአብላጫ ድምጽ ማለት ነው። አቶ አገዛው እስኪ እዚህ ጋር ወደ እርስዎ ልምጣና እዛው ባለበት ሁኔታ መቆየት የሚፈልግ ማህበረሰብ ደግሞ ይኖራል። እኛ እንደተባለው የሕዝብ በብዙ መንገድ አሁን ጌታቸው ሲገልጻቸው ከነበሩት ማህበረሰቦች ጋር የስነ ልቦናም፣ የታሪክም፣ የባህልም ትድት ትስስር ያለው ማህበረሰብ ነው። እኛ ከራሳችን ፍላጎት በመነሳት ሳይሆን በቂ የሆነ አሰስመንት ሰርተን የሕዝባችን ፍላጎት፣ የሕዝባችን ስሜት፣ የሕዝባችን ታሪክና ባህል ስነ ልቦናዊ ትስስር ወዴት ነው ብለን በበቂ መጠን አሰስመንት ሰርተን ፍላጎቱ ከወሎ አማራ ጋር አብሮ የመኖር ፍላጎት እንዳለው ዘንባሌ እንዳለው አምነን አረጋግጠን ነው ይህንን አቋም ይዘን እየተንቀሳቀስ ያለ ነው። አሁን እየተባለ ያለው እዛው አሁን እንግዲህ የማንነት ጥያቄ እየተጠየቀባቸው ያሉት አካባቢዎች አላማጣ ወረዳ፣ ጨርጨርና መሆኒ፣ ራያ አዘብ ወረዳና ወፍላ ወረዳዎች ናቸው። እኛ ከእነዚህ አካባቢዎች የተወጡ አውሮፓ ውስጥ፣ አሜሪካ ውስጥ፣ በሰሜን አሜሪካ ውስጥ እና ሌሎች አካባቢዎችም የሚኖሩ አባላቶች እዚህ ያለውን ትግል እያንቀሳቀሱ ያሉ አካላት ከኛ ጋር አብረው እየሰሩ አካላት ያሉ አካላት አሉ። እዛ እዚህ ውስጥ የራያ ማህበር ተመስርቶ ሌላ አቋም ይዘው በትግራይ ውስጥ መኖር አለበት በሚል ተደራጅተው የሚሰሩ አካላትን አናውቅም። ምናልባት ይሄ ኢንቴርኔት ከአሁን በፊት ሲያደርገው የነበረው ነገር ምንድን ነው ራያን ከራያ ውጭ አስቶ ማንነቱን ፊውዝ በማድረግ እኔ ያውቃለሁ ያልኩት ማ የማህበራዊ አገልግሎቶችን የሚሰጡ የዛ አካባቢ ተወላጆች የሆኑ በሰሜን አሜሪካ አካባቢ ትምህርት ቤት የሚሰሩ የተለያዩ አገልግሎቶችን የሚሰሩ የራያ ተወላጆች የሚባሉ ትግራዋዮች አውቃለሁና እሱን ማለቴ ነው። እሱ ነው አሁን ና አሁን እያልኩ ያለው ሁሉ እኛ ራያ ራያ የምንለው እኔ ራያ ነኝ ብሎ ራሱ እንዲፋይን የሚያደርገው ማህበረሰብ ራያ ብለን ማንነቱ ሪኮግናይዝ እንዲደረግ እየሰራንበት ያለው አካባቢ ወፍላ ወረዳ፣ ራያ ላማጣ ወረዳ፣ ራያ አዘቦ ወረዳ ነው። አሁን ከዚህ ውጭ ያሉ ሰዎች ከነዚህ በማንነት ጥያቄ እየጠየቀ ካለው አካባቢ ውጭ ያሉ ሰዎች ራያ በሚል ስም አንዳንድ እንቅስቃሴዎች እያደረጉ ያሉ አካላት እንዳሉ እናቃለን። ይሄ ቲፒኤልኤፍ ያለፉት አመታት የራያ ማንነት ዲፊዝ በማድረግ አጠቃላይ ደቡብ ትግራይ እንደሆነ በማስመሰል ማንነቱን እንድበተን አድርጎ የራያ ማንነት ለመፋስ ቆይቶ ይህንን ተጽቆ ይዘው ከዚህ አካባቢ ውጭ የሆኑ አካላት በዚህ ስም እንደሚንቀሳቀሱ እናቃለን። አሁን እዛ ያሉት አንድም ኮረም ልጅ ዛዋ አንድም ያላማጣ የተከረ የመሆን ልጅ እዛ ውስጥ የለም። እና አሁን እዛ የማህበራዊ ስራ የማህበራዊ ጉዳይ ስራ ይሰራሉ የሚባሉት አካላት ራሱ ይህንን የማህበራዊ ስራ እዛ የሰበሰቡትን ገንዘብ የሚሰሩት የማህበራዊ ስራ አላማጣ ላይ አይደለም፣ ኮረም ላይ አይደለም፣ መሆኒ ላይ አይደለም፣ ጨርጨር ላይ አይደለም። እኛ የማንነት ጥያቄ እየጠየቅንባቸው ያሉት አካባቢዎች እነዚህ ናቸው። አሁን ራያንን ትግሬንን የሚሉ ሰዎች የትግራይ ማንነት አለ የሚሉት አካላት ከነዚህ አሁን እኛ ማንነት ከምንጠይቅባቸው አካባቢዎች ውጭ የሆኑ የትፔሌሽ ፖለቲካ ሰልኮ ይዘው የራያን ማንነት አጠቃላይ በድሮች ዛርገው ማንነትን ለማጥፋት የሚሰሩ አካላትና የትፔሌፋ እንዳያላቸው ሰዎች ናቸው። እንግዲህ ሰዓታችንም እያለቀ ስለ ለዚህ ቃለ ምልልስ የተያዘልን ሰዓት እያለቀ ስለሆነ ወደ ማጠቃለያው እንሂድ። አሁን እናንተ የምትሉት የማንነት ጥያቄ በራያ ያለ ነው፣ የትግራይ ክልል ደግሞ የለም ነው። ስለዚህ ቀጣይ እንቅስቃሴያችሁ የሚሆነው ምንድን ነው? አቶ ጌታቸው፣ አጠር አድርገው ያብራሩልን ና በአቶ አገዘው እናጠቃልላለን። በጣም ጥሩ የማንም ጥያቄው መኖሩ በኖሩም እያወቁ ስለሆነ የደቀቁት አሁን በሆነ ተአምር አለ ሊሉ አይችሉ ብዙ ብዙ ጊዜ ተነስተዋል። እንዲሉም አንጠብቅም። ያስገባን መሆናችን እንግዲህ በፌዴራል ተቋማት ሳይቀር ያድርገን ነው ያስገባ ነው እሱ ማስረጃዎች አሉን። ስለዚህ አሁን ህዝቡ በነቂ ሰዎቹ እየታገለ ነው። ስለዚህ የምናደርገው ህዝባችንን ማደራጀት፣ ጉዳዩን ለሚመለከተው አካላት በሙሉ ማስገዝ። አሁን የድንበርና የወሰንና የማነት ኮሚሽኑም ተቋቁሟል። እሱም ደግሞ በትክክል እንትን እንዲል መከታተል በሚገባው በሚጠበቅበት መልኩ ደግሞ መረጃ ማቀበል፣ ይሄን የምናደርገው አሁን እየሰራን ያለውንም አሁን ይሄን ነው። እሺ፣ አቶ አገዛው እንግዲህ በርሶ በኩል አሁን የትግራይ ክልል በዚህ አቋሙ ከጸና ምን ደው የምታደርጉት? አይ እንግዲህ እኛ የምናስበው እናደርግ የሚገባንም ነገር የትግራይ መንግስትም አሁን ባለበት አቋም መጽናት አለበት ብለን አናስብም። አንድ ሀገር ውስጥ ነው ያለ ነው። ሁላችንንም ኢትዮጵያውያንን እኛ እንደ ማንኛውም ኢትዮጵያዊ ማንነት ነው እየጠየቅ ነው ያለ ነው። ኢትዮጵያዊነታችን ነው እየጠየቅ ነው ያለ ነው። በኢትዮጵያዊነት ጥላ ሥርም ልናስከብረው፣ ልንጠብቀው፣ ልንንከባከበው የምንፈልገው ማንነት አለን። ኢትዮጵያዊነት እሱ ስለሆነ ኢትዮጵያዊነት ጌት ስለሆነ ኢትዮጵያዊነት ያለህን ይረስ ከሌላው ደግሞ ከሌላው ከወገን ደግሞ የምትቀባበለው በነጻ ፈቃድህ የምትቀብለውም የሚሰጠው ባህል እሴትና ማንነት መኖር ስላለበት ማህበረሰብ ወደሚፈልገው አቅጣጫ እጣፈንታውን ማስተሳሰር ወዳለበት አቅጣጫ የመወሰን መብቱ ኢትዮጵያዊነት መብት ነው ማክበር አለበት ብለን እናምናለን። የትፔኤልፍ ሰዎች ይህንን ማክበር አለባቸው ብለን እናስባለን። ይሄ እነሱ ስለፈለጉ የሚያከብሩት አይደለም። ስለወደዱ የሚሰጡን አይደለም። የዜግነት መብታችን፣ የዜግነት ክብራችን የግድ መጎናጠፍ ያለብን። ኢትዮጵያ ውስጥ አሁን የትኛውን ብሄር ብሄረሰብ መብት አስከብሮ የህብረተሰቡ ምኞት እና ፍላጎት ለማሳካት ፌዴራል መንግስት ድርሻውን መወጣት አለበት ብለን እናስባለን። የአማራ ክልል መንግስት ማህበረሰብ ወደሚፈልግ ነው አቅጣጫ እና እጣ ፈንታዬን ማስተሳሰር አለብኝ ብሎ ወደሚያምን ወደ አማራ መምጣት ይፈልጋል። የአማራ ክልል መንግስት የድርሻው መወጣት አለበት። ዝም ብሎ መሽኮርምም ጠቀሜታ የለውም። በቂ ድጋፍ መስጠት አለበት ብለን እናስባለን። አቶ አገዘው እንግዲህ፣ ቅድምም እንደተናገርኩት፣ ቅድምም እንደጠቆምኩት ሰዓታችን በጣም አልቋልና እዚህ ላይ እናጠቃለው። ሁለታችሁንም፣ አቶ ጌታቸው፣ አቶ አገዘውንም ለሰጣችሁን ማብራሪያ እናመሰግናለን። በሌላ ጊዜ ደግሞ ተመልሰን ጉዳዩ እንግዲህ ሰፋ ያለ ስለሆነ ተመልሰን ይዘናችሁ እንመጣለን። ለዛሬ እዚህ ላይ እናጠቃለን። እዚህ ላይ እናብቃው። እሺ እሺ፣ እናመሰግናለን።

I am a woman, I love she got a lot ዝግጅቱ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅታችን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን ላሸጋግራችሁ። እሰጥ አገባ በአስተዳደር ወሰንና የማንነት ጥያቄዎች ላይ በዚህ ሳምንት መጀመሪያ የኢትዮጵያ ህግ ሆኖ የጸደቀውን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አዋጅ እንዲሁም በአማራና በትግራይ ክልሎች መካከል ከድንበር ጋር ተያይዘው በተነሱትና በስፋትም እያከራከሩ ባሉ ህግ ነክ ጭብጦች ዙሪያ ትኩረት ያደርጋል። ተከታዩ የእሰጥ አገባ ዝግጅት ባለፈው ሳምንት ምጥን የመንደርደሪያ ዝግጅታችን የተዋወቁት ሁለት የሕግ ምሁራን ለክርክሩ ተመልሰዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን ያስተዋውቁና ወደ ቁም ነገሩ እንዘልቃለን። የማነ ካሳ እባላለሁ በመቀለ ዩኒቨርሲቲ የህግ ትምህርት ቤት የሕገ መንግሥትና ፌዴራሊዝም መምህር ነው። ረዳት ፕሮፌሰር በላይነህ አድማሱ እባላለሁ በባህርዳር ዩኒቨርሲቲ የህግ ትምህርት ቤት በረዳት ፕሮፌሰር ማዕረግ መምህር ነኝ። እሺ፣ እንግዶቼ ለጊዜያችሁ በድጋሚ አመሰግናለሁ። ሁለት የሕግ ምሁራን እያነጋገረ ያለውንና ባለፈው በመንደርደሪያ ዝግጅታችን ጭብጡን ያስያዛችሁን ይህ የማንነትና የአስተዳደር ወሰን ጉዳዮች ኮሚሽን ለምን አነጋጋሪ ሆነ? አቶ የማነ ይሄ አዋጅ መጽደቁን ከህግ አንጻር እንዴት ነው የሚያዩት? በርሶል ጀምረው ልጀምር። እሺ በጣም ጥሩ አመሰግናለሁ። እንግዲህ አስተዳደሮችና ማንነት ኮሚሽን በአዋጅ ይቋቋም ማለት ነው። ከዛ ከመቋቋም በፊት ሀሳቡ ይፋ ከሆነበት ማለት ጀምሮ ክርክሮች ሲደረጉ ነበሩ። እንግዲህ በተለይንም ማለት ነው በዛ በዚህ በክል ሀገራዊ ዳዎች በል ውጥነቶች ሲሳተፍ ነበር። አስፈላጊነቱ ላይ ትልቅ ጥያቄን የተነሳበት እኔም ጨምሮ ማለት ነው በክልል ያሉት ሌሎች ምሁራንም ከፖለቲካው የሚቀድመው ማለት ይቻላል ማ ከፖለቲካ ከሚያስተዳድረው መንግስት የሚቀድመው ስለ ጉዳዩ በጥርጣሬ የተሞላበት ጥያቄ ነው የምታነሳት እና ብለን መጨረሻ እስከ ከመቃወም ያው የክልሉ መንግስትም የክልሉም የኩልት በፌዴራል ፓርላማ ከስምት ቤት አባላት መጨረሻ የተቃወሙበት ኦልሞስት ከአንድ ክልል ከትግራይ ክልል የሚክል ሰዎች የተቃወሙበት ሁኔታ ተተናል። ገና በረቂቅነት በቀረበበት ጊዜ ጀምሮ በተለይ በትግራይ ክልል መንግስት ተቃውሞ መቅረቡን ከፖለቲካውም አስቀድሞ ምሁራን በተለያዩ መድረኮች ተቃውሟቸውንና በጥርጣሬ የተመለከቱት መሆኑን ገልጸዋል። ምንድን ነው የዚህ ተቃውሞ መሰረቱ? ወይም ይሄን አዋጅ ላለመቀበል የተደረሰበት መነሻ? አይ በጣም ጥሩ ነው። እኔ ማስመር የፈለኩት ከክልል መንግስት እና ክልል ከሚያስተዳድረው ፓርቲ ቀድሞ የክልሉ ምሁር በመንግስት ምሁራን የፕሬዚዳንት ምሁር አነቱ ጥያቄ ባስነሳት ተጀመሩት እንደውም ሚያስታውሳለው ድራፍትን ሁሉ በተለያዩ ሰዎች በኩል አድርገን ለማግኘት የሞከርንበት ሁኔታ ነው የነበረ። ከዛ በኋላ ቤት መንግስት ጥያቄ ክልልም የኩልት ፓርላማ አባላትን ነው ጥያቄ ያስነሱት። መጀመሪያም ቢሆን የሚኒስትሮች ምክር ቤት ረቴትን መስርቆ ወደ ፓርላማ ባቀረብበት ጊዜ የህግ ቋሚ ኮሚቴዎች አሉ ሲመራ የመጨረሻ ያን ተቃውሞ እንዳላገኘ እናውቃለን። የሚያሳየን ምንድን ነው የፓርላማ አባላት ነበር እዛ መጀመሪያ የነበረው ነገር ያን ያሰቡት ነገር እንዳልሆነና ምሁሩን ነው ፖለቲካውን፣ ፖለቲካ ተወካዮችን መቀስቀስ ሁኔታው እንዲገነዘቡ ማድረግ የቻለበት ሁኔታ ነው ያለው። ትግራይ ላይ አንዱ ትልቅ ለየት የሚያደርገው ነገር ምክንያቱም ምንድነው ወደ የሚለው ወደ አሚራ ወደ አነሳው ጥያቄ ስመለስ በህገ መንግስቱ የማንነት ጉዳዮች እንግዲህ እንደሚታወቀው የተለያዩ ሀይሎች በፖለቲካ ባለፈው ሲባል የነበረው የኢትዮጵያ ህገ መንግስት ከግለሰቦች መብት ይልቅ የቡድን መብቶች ያተኩራል የሚል ነበር። የቡድን መብት መደበቂያ ሆን ሌሎችም ሀገሮች ሌላ ፌዴራላዊ ስርዓት የሚከተሉ ሀገሮችን ስንወስድ ህዝቦች የሚሉት የብሔር ብሔረሰቦች እና ህዝቦች የሚቀጥለው ከዚህም በተጨማሪ የብሔር ብሔረሰቦች ራስ ምግብ ራሱ መወስን ስልጣን በክልል በወረዳ፣ በዞን ሊሆን ይችላል። ራሳቸው ሊያስተዳድሩ ቋንቋቸው፣ ባህላቸው ሊያሳድጉ እንደሚችል ትኩረት የሰጠ ነው የሚል ነበር። አንድ ትልቁ ጥያቄ በተለይ ስለግለሰብ መብት ኮንሰርን የሚያደርጋቸው ሀይሎች በሕገ መንግስቱም በፖለቲካ ሳይንሱም ያሉ ምሁራን ስሉት የነበረ። ስለዚህ አነሳው ጥያቄ አሁን ምንድነው ችግሩ? የአስተዳደር ወሰንና የማንነት ኮሚሽን ላይ የተነሳው እንደውም ከምሁራኑ ከህገ መንግስቱ፣ ከትግራይ ክልል ምክር ቤት ከትግራይ መንግስት በፊት ቅሬታ ጥርጣራቸው አንስቶ ነበር። ላልኩት ጥያቄ ያነሳው ለምንድን ነው ያልከው፣ ያንን ለምን የሚለው ያለፉት አመታት ቡድን ላይ ትኩረት ያደረገ ህገ መንግስት ነው ሲባል አብዛኛዎቹ በተቋም አደረጋጀትም የላላው ስልጣን ባለቤቶች እንደሌሎች ህገ መንግስቶች ብሔር ብሔረሰቦች እና የኢትዮጵያ ህዝቦች የሚለው አንቀጽን ስምንት አንቀጽ አንድ ህገ መንግስታችን እንደምናየው። ስለዚህ ይህም በተመለከተም አንቀጽ ሰላሳ ዘጠኝ ራሳቸው የራሳቸው ዕድል በራስ እስከ መውሰን ያልተገደበ አንኮንዲሽናል መብት እንዳላቸው በአስቸኳይ ጊዜ አዋጅ ወቅትም ሊገደብ የማይችል መብት መሆኑ ያስቀምጣል። ይህምን አልፎም ህገ መንግስቱ የሚተረጉመው አካልም ህገ መንግስቱ የሚሰጠ የነበረ ቃለ ጉዳይ ሲናነብ ህገ መንግስት የብሔር ብሔረሰቦችና ህዝቦች የፖለቲካ አርክዳ ሚፈልግ ነው ነው የሚያስቀምጠው። ስለዚህ ህገ መንግስቱን የበላይነት የሚያስከብር አካልም ክብደቶች ሳይሆኑ የፌዴሬሽን ምክር ቤት የሆነበት ምክንያት የሚተረጉመው የበላይነት የሚያስጠብቀውም የእነዚህ ተወካይ የሆነው የብሔር ብሔረሰቦች እና ህዝቦች ተወካይ የሆኑ የፌዴሬሽን ምክር ቤት የሚል አንዱም ታስቀምጧል። መልካም አቴማን እንድትቀባበሉና የእያንዳንዳችሁን ግራና ቀኝ ሀሳቦች አሁን ያነሷቸው በይዘት ደረጃ ይህ አዋጅ በህግ ሲጸድቅ የሚያስፈጽማቸውን ጉዳዮች እንመለከታለን። አሁን ባነሷቸው መከራከሪያዎች አቶ በላይም መልስ እንዲሰጡ ላድርግ። አቶ በላይ በቀጥታ ወደ እርስዎ ልምጣ። በአቶ የማነ የተገለጸውን ዝርዝር ተከታትለዋል። በቅድሚያ ይህ በሰላሳ ሶስት ተቃውሞና በአራት ድምጸ ተአቅቦ በአብላጫ ድምጽ የጸደቀ አዋጅ ይዘት በእርሶስ በኩል እንደምን ተረዱት? በተቃውሞና በድጋፍ የተሰጠው ድምጽ ላይ የእርስዎ አቋም ምንድን ነው? እንደ ህግ ባለሙያ አዋጁ አከራካሪ ሆኖ መቀየሱ ግልጽ ነው። በዚያ ላይ ብዙም አልሄድበትም። ከመጀመሪያው ጀምሮ አከራካሪነቱ ቀጥሎ ምክር ቤት ሁሉ ወይም ደግሞ ህግ አውጪ አካል ሁላ ሁሉ ልዩነቶች ይሰጡ አልፏል። እኔ በግሌ በልዩነት የጸደቀ ህግ ይሄ ብቻ አይደለም፣ ሌሎችም ህጎች አሉ። ህግ አውጪው ወይም ደግሞ የህዝብ ተወካዮች ምክር ቤት ህጎች እንደሚያወጣበት ጊዜ ነጻክረ ድምፅ ሲሰጥ ዞሮ ዞሮ የእያንዳንዱ ተመራጭ ወይም ደግሞ የህግ አውጪ አካል አባል የሆነ ሰው የየራሱ ሀሳብ እና ውሳኔ ስለሚኖረው በሰላሳ ወቅት ተቃውሞ ቢሆን በሌሎቹ ታቅቦ ህግ ሆኗል። በአሁኑ ሰዓት አሁን ይህን በአብላጫ ድምፅ የጸደቀ ህግ መሰረቱን እራሱ እርስዎ እንዴት ይረዱታል? እንዴት ይመለከቱታል? መሰረቱን በተመለከተ ሁሉ ትልቁ ነገር ተነስተዋል። ባለፈው ጊዜ ለመግለጽ እንደሞከርኩት የማንነት ጥያቄና የአስተዳደራዊ ወሰን ጥያቄዎች ናቸው። እነዚህ ሁለቱ መሰረታዊ ጥያቄዎች የማይነባከሉ ናቸው። ማንነት በአስተዳደራዊ ወሰን ውስጥ ይነሳል። አስተዳደራዊ ወሰን ደግሞ ከማንነት ጋር ተያይዞ ሊነሳ ለሚችል ይታወቃል። እና ሁለቱም በኢትዮጵያ በተለይም በአሁኑ ሰዓት በዜጎች መካከል በተለይም በአጎራባች ክልሎች አካባቢ በሰፈሩ ዜጎች መካከል የልዩነት ምክንያት እየሆኑ ኖሮ ባለፈው አብራሪች አለው በተለይም ማንነታቸውን የሚጠይቁ ሰዎች በዛ ባጎራለት አካባቢ ያሉ መብታችን አልተከበረም፣ ምንም በቋንቋችን በባህላት ወዘተ መናገር አልቻልም የሚል ጥያቄ አንስተው ጥያቄ አቸው ባለመበረቱ ወደዚህ ከመጣ በመሰረታዊነት መንግስት ይህን ጥያቄ ለመመለስ ዝግጁ ነኝ ነው የሚለው። ዝግጁ ሰዎች ያለ መረጃ ያለ ማስረጃ ስለማንወስን ይህንን መረጃ እና ማስረጃ ሊያመጣልኝ የሚችል አካል አቋቁም ይህ ንድ ነገር መጥቷል እና በሁለቱ ሀሳቦች መካከል አቲንክ ሁለቱም ችግሮች ሀገራዊ ችግሮች ይመስለኛል። አሉና ሁሉም ሁሉም ሰው እንደሚያውቀው በትግራይና በአማራ ክልል ብቻ ሳይሆን በሌሎች አጎራባች ክልሎች መካከል ይህ ጥያቄ ሆኖ እስከመጣ ድረስ ይህን መሰል ጥያቄ አመፅ፣ ሁኔታ ለመመለስ ሊያግዝ የሚችል እርምጃ ወሰድኩ ነው የሚለው የፌደራል መንግስቱ። የፌደራል መንግስት ወሰደው እርምጃ እንዲህ አይሁን እንዲሁ ሳይሆን ይህን ለመፍታት የሚያስቸግረኝ የሚያስችለኝ ስም ዘርግቻለሁ እያለ ነው ያለው ይሄ ስልቱ መዘርጋቱ ተቃውሞ ቢገጥመውም በህግ አውጪ አካል ህግ ሆኖ መጥቷልና በእኔ እይታ እነዚህ ሁለቱ ህግን ለማውጣት የሚያስችሉ ወሳኝ እውነቶች ናቸው ብዬ አምናለሁኝ። አሉላ እስቲ መከራከሪያችሁን ገፋ እናድርግ። አቶ የማነ በትግራይ በክልሉም ሆነ ክልሉም በሚያስተዳድረው ፓርቲ በምክር ቤቱም እንደታየው አብላጫው ተቃውሞዎች ይህንን ህግ ህገ መንግስታዊ አይደለም፣ ህገ መንግስትን ይጥሳል የሚል መከራከሪያ ነው የቀረበውና እርስዎም እነኝህን ሀሳቦች እንደሚደግፍ ሰው እንዴት ነው ህገ መንግስትን የሚጥሰው? አመሰግናለሁ አሉላንና እንግዶቹን። ክርክሩ በመጪው የእሰጥ አገባ ፕሮግራም ይቀጥላል። ለሞባይል ስልኮቻችሁ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በእውቁ ባለቅኔ ጸጋዬ ገብረመድህን ስም የሚሰየም የባህል ማዕከል በአምቦ ዩኒቨርሲቲ ሊቋቋም መሆኑ ተገለጸ። በመጪው 2012 ዓ ም ሥራ ለማስጀመር ታስቦ ዝግጅቶች በመካሄድ ላይ መሆናቸውን የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር ታደሰ ቀን አጨምረው እንዳስረዱት ማዕከሉ ከሁሉም የሀገሪቱ ክልሎች ወደ ዩኒቨርሲቲው የሚገቡ ተማሪዎች የባህል ልውውጥ የሚያደርጉበት እንደሚሆን አመልክተዋል። ለዝርዝሩ ናኮር መልካ ከአምቦ። በጸጋይ ገብረ መድን ስራዎች ላይ ጥናትና ምርምር ማድረግና ሌሎችም ታላላቅ አስተሳሰቦችን የሚያፈልቁና ጉል ስራዎች የሚፈጽሙ ሰዎችን ማፍራት ማዕከሉ ከሚቋቋሙባቸው ዓላማዎች አንዱ መሆኑን የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ገልጸዋል። እንደዚያ አይነት ሰዎችን ስራዎችም ከትውልድ ወደ ትውልድ ለማሸጋገር እንዲቻል የሚከናወኑ ተግባራት እንደሚኖርም ፕሬዝዳንቱ አመልክተዋል። የባል ማዕከሉ የባለቅኔ የሎሬት ጸጋዬ ገብረመድህንን ሥራዎች ከመሰብሰብ በተጨማሪ የጥናትና ምርምር ተግባርን እንዲውሉ ለማድረግ ማዕከሉ እንደሚንቀሳቀስ ዶክተር ታደስ አመልክተዋል። ስነ ጽሁፎች የማህበረሰቡ ሪፍሌክሽን ናቸው እና አገራችንም ማህበረሰባችንም ከየት ወደት የሄደ ነበረ ምን ነበር የምመስለው በወቅቱ ምለውን በደንብ ላያሳዩ ይችላሉ እና በዋናነት የእሳቸውን ስራ የማሰባሰብ አንድ ቦታ ላይ እንዲገኝ የማድረግ ያ ምን ያመጣል? ተማራማሪዎች እነዛን ነገር መሰረት ያደረገ ምርምር እንዲሰሩም ያበረታታል። ዞሮ ዞሮ ትልቁ የባህል ማዕከል ነው። የባህል ማዕከል ደግሞ ባህል ልውውጥ የምደረግበት ስነሱ በአርት በመመሳሰሉት የምደረግበት ነው እና ስለዚህ ምርምር ድጋፍ ያደርጋል። የባህል ማዕከሉን የማቋቋሙን ሀሳብ ለማሳካትም ከአዲስ አበባ፣ ከባህር ዳርና ከደብረ ማርቆስ ዩኒቨርሲቲዎች ልምድ መጋራታቸውን የአምቦ ዩኒቨርሲቲ ፕሬዚዳንት ጠቁመዋል። ስለዚህ እነሱ በመልኩ ነው የሄዱበት የምለውን የእኛ ቲም ወደዛ ሄዶ ልምድ ወስዶ ተመልሷል። እነሱ የሄዱበትንም ልምድን ወስድና ዋናው ነገር የራስን ትልቅ ሰው ማሞገስ ሌላ ትልቅ ሰው እንድመጣ ለማድረግም ጭምር ስለሆነ ከቤተሰብ ጋርም ተነጋግረን መግባባት ላይ ይደረሳል የሚል እምነት አለኝ። ሁላችን የሎሬት ጸጋ የገብረ መድኅን ቤተሰብ ኢትዮጵያውያን በሙሉ ቤተሰቦች ነንና ግን የቅርብ ቤተሰብ የምትለው ስጋ ቤተሰብ ደግሞ ተገናኝቶ መነጋገር እና መግባባት ላይ መደረስ እንዳለበት እናምናለን። እስካሁን አልሄድንበትም፣ ግን እንሄድበታለን ነው ስ በደብረ ማርቆስ ዩኒቨርሲቲ በመገኘት ልምድ ቀስመው ከተመለሱ የኮሚቴው አባላት መካከል የስነ ልሳን ትምህርት ክፍል ኃላፊ መምህር መርጋ በየራ አንዱ ናቸው። የደብረ ማርቆስ ዩኒቨርሲቲ ያገኘ ነው ግባት በጣም ጠቃሚ ነው ብዬ ነው የማስበው ና እነሱ በጣም ሰርቶበታል የሀገራቸውን ጉዳይ ያገባኛል በማለት ባህላቸውን እንዴት መጠበቅ እንደምችሉ የአንዱን አንዱን እንዴት መከባበር መጠበቅ ማሳደግ እንደሚችሉ እየሰሩበት ነው ያለው እና እሱን ነገር ወደ እኛ ካመጣ ነው እዚህ ጋር እንደሚታወቀው እነሱ የሰሩበት ከህብረተሰቡም ጋም የሰሩት ብዙ ስራዎች አሉ። እኛ ጋም እንደምታወቀው እዚህ አካባቢ አሁን ብዙ እምቅ የሆነ ባህል እሴቶች ነው ያሉት ያልተነኩ እስካሁን ብዙ አልተጠናም። ስለዚህ ይሄ ሴንተር እዚህ ጋር ከተቋቋመ፣ ለዛም የተለያዩ ምሁራን ውስጥ ገብቶ በደንብ ጥናት አድርጎ በጥናት የተደገፈ አድርጎ ይህ ባህል እንዲታይ፣ እንዲጠበቅ፣ ከትውልድ ወደ ትውልድ እንዲተላለፍ የማድረግ እድል ይፈጠራል። ስራውን በተያያዘለት ጊዜ ለማስጀመር እንዲቻል የኮሚቴውን አባላት ምልመላ እንደሚያደርግ የተናገሩት መምህር መርጋ በሌላ ዩኒቨርስቲ የገጠመ ውክሎችን ለማስወገድ ትምህርት መቅሰማቸውን ለቪኦኤ ተናግረዋል። የአመራር ችግሮች ሊያጋጥማችሁ ይችላል፣ በተጨማሪም ደግሞ የፍላጎት ሊያጋጥማችሁ ይችላል ምናምን አሉን ግን በአንጻሩ ደግሞ እዚህ ጋር የምናየው ምንድን ነው? አመራሩ ከዶክተር ታዴ ጀምሮ ሌሎች ቫይስ ፕሬዚዳንቶች ሁሉ እዚህ ግቢ ውስጥ የሚገኙት ለዚህኛው በጣም ፍላጎት አላቸው። ማስተማር እንደምችል ይሄ ነገር አንድነትን መፍጠር እንደምችል ይሄ በዚህ ሴንተር ውስጥ ብዙ ክህሎቶች፣ ታሌንቶች ማየት እንደምንችል እና ብዙ ነገር ወደ ተለያየ አቅጣጫ አስፋፍት ነው ብዙ ነገር መስራት እንደምንችል ያምኑበታል እና ለዚህ ነገር ለማስፋፋቱ ለመቋቋሙ ከመቋቋሙ ጀምሮ እስከ ማስፋፋቱ ድረስ ትኩረት ሰጥቶ እንደምሰሩ የማዕከሉ መቋቋም እርሳቸው ለሚመሩት የትምህርት ክፍልና ለስነ ጽሑፍ ትምህርት ክፍሎችም ድጋፍ እንደሚያደርግ ገልጸዋል። የአምቦ አካባቢ ተወላጅ የነበሩት ባለቅኔ ሎሬት ጸጋዬ ገብረ መድኅን ወይም ጸጋዬ ሮበሌ ቀዌሳ ከሰሯቸው ወጥ ስራዎች መካከል ስለ አቴቴ ስርዓት የገዳ ስርዓት መርካቱን የሚዘክር ስለ ኩሽ ህዝቦች ስልጣኔ ስለ ዳግማዊ ቴድሮስ ስለ ኦዳና አቡነ ጴጥሮስን የሚዘክሩ ይገኙበታል ዘመን ተሻጋሪ ከሚባሉ የትርጉም ስራዎቻቸው መካከልም የሼክስፒር ስራዎች የሆኑት ሀምሌት እና ኦቴሎ ተጠቃሽ ናቸው አለቅኔ ሎሬት ጸጋዬ ገብረ መድኅን ያረፉት በ1998 ዓ ም ነበር አምቦ ዩኒቨርሲቲም እርሳቸውን የሚዘክር የባል ማዕከል ከማቋቋም ሌላ በአምቦ ከተማም በስማቸው የሚሰየም ትልቅ ሁለገብ የሆነ ህንፃ ለማስገንባት እቅድ እንዳለው ከዩኒቨርሲቲው ፕሬዚዳንት ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ አምቦ يا بنا يا بيا إن تلا بيا سوما إيجاؤها حلقاني في جويعها حلقاني في جويعها I'm <laughs> to tai girir pai को मारी पीपुल पाते नाते አድማጮች አሁን ማጠቃለያ ዜናውን እናሰማለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በአውሮፓውያኑ የቀን ስሌት መሠረት የፊታችን የካቲት 28 ሊካሄድ ለታቀደው የሁለተኛ ዙር ንግግራቸው ዝግጅቱ በትላንትና ዕለት በፒዮንግያንግ መጠናቀቁንና የተሳካ እንደነበርም የዩናይት ስቴትሱ ልዩ መልእክተኛ ስቴፈን ቤጉን ተናገሩ። ንግግሩ የሚካሄድበትን ስፍራ አናውቅም፣ ይሁን እንጂ ከሰሜን ኮሪያ ጋር በመነጋገር ወይም በመደራደር ላይ ነን፣ የእስካሁኑም ንግግራችን ውጤታማ ነው ያሉት መልእክተኛ ቤጉን ዛሬ ቅዳሜ ከሰሜን ኮሪያው የውጭ ጉዳይ ሚኒስትር ካንግ ሀዩንግ ዋ ጋር በተገናኙበት ወቅት በሰጡት ጋዜጣዊ መግለጫ አመልክተዋል። የቱርኩ መሪ ለነዋሪዎች ህልፈት ምክንያት የሆነው ህንጻ የፈራረሰበትን ስፍራ ጎበኙ። በቅብር ስነ ስርዓት ላይም ተገኙ። የቱርኩ ፕሬዚዳንት ረጂብ ጣይብ ኤርዶጋን ኢስታንቡል ከተማ የሚገኝ አንድ የመኖሪያ አፓርታማ ህንጻ ተንዶ በሙሉ ያለቁትን ዘጠኝ አባላት የነበሩበትን ቤተሰብ ጨምሮ በአደጋው ለተገደሉት አስራ ሰባት ሰዎች በዛሬ ዕለት በተፈጸመ የቅብርና የጸሎት ስነ ስርዓት ከተገኙ መቶዎች በመቶዎች የሚቆጠሩ ን ውስጥ ናቸው። ባለፈው ረቡዕ የደረሰው ይህ ህንጻ የተናደበት አደጋ መንስኤው በምርመራ ላይ ነው። ይሁን እንጂ በካርታል ክፍለ ከተማ የሚገኘው ስምንት ፎቆች ካሉት ህንጻ ሶስቱ የላይኞቹ ፎቆች የተናዱበትን ህንጻ በህገወጥ መንገድ የተገነባ ነው ሲሉ ባለስልጣናት ተናግረዋል። የታይላንዱ ንጉስ ታላቅ እህታቸው ሀገሪቱን በጠቅላይ ሚኒስትርነት ለመምራት እጩ ሆነው የቀረቡበትን እቅድ አፈረሱ። የታዩ ራክሳ ቻርት ፓርቲ ትላንት ይፋ እንዳደረገው የ67 ዓመቷ ልእልት ቶቦል ራናታና እንደ አውሮፓውያን የዘመን አቆጣጠር የፊታችን መጋቢት 24 በሚካሄደው ምርጫ ፓርቲያቸውን ወክለው እጩ ይሆናሉ ብሎ ነበር። ይሁንና ታናሽ ወንድማቸው ንጉሱ ፈጽሞ ተገቢ አልሆነ ሲሉ ብዙም ሳይዘገይ ባወጡት መግለጫ የልዕልቷ እጩነት ውድቅ ሆኗል ዋው በዩናይትድ ስቴትስ የሚገኝ አንድ ታዋቂ የዓለም አቀፍ ዩኒቨርሲቲ ከግዙፉ የቻይናው ቴሌኮሚኒኬሽን ኩባንያ ዌዋ ቴክኖሎጂስ ጋር የሚያካሂደውን የጥናትና ምርምር ስራ አቋረጠ። የካሊፎርኒያ ዩኒቨርሲቲ በርክሌ ከኩባንያው ጋር ያካሄድ የነበረውን የጥናትና የምርምር ስራ በአውሮፓውያኑ የቀን ቆጠራ መሰረት ካለፈው ጥር 30 2019 አንስቶ ያቋረጠው የዩናይት ስቴትስ የፍትህ ሚኒስቴር ከዩኒቨርሲቲ ውሳኔ ጥቂት ቀናት አስቀድሞ በኩባንያውና አጋሮቹ ላይ ያቀረበውን ባለ 13 ዝርዝር ወንጀሎች ክስ ተከትሎ መሆኑንም አመልክተዋል። ዌዋ ከተከሰሰባቸው ወንጀሎች ውስጥ የንግድ ሚስጥሮች ስርቆት፣ የህግ ሂደትን ማስተጓጎልና ዓለም አቀፍ ማዕቀቦችን መተላለፍ እንዲሁም ማጭበርበር የሚሉት ይገኙበታል። አድማጮች፣ ለማጠቃለያው የተያዘ ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሶሎሞን አባተ ነኝ። ሰላም